የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ይህ ከበልግ አዝመራ ወቅት አንጻር የተከሰተው የዝናብ እጥረት የበልግ አዝመራን ከ26 በመቶ በላይ የምርት መቀነስ እንዲከሰት ሁሉ ያደረገበት ሁኔታ ነው የነበረው። የደቡብ ክልል የአደጋ ስጋት አመራር ኮሚሽነር ጋንታ ገመዓን ድምፅ ነው የሰማችሁት። ደቡብ ኢትዮጵያ ውስጥ ለተከሰተው ድርቅ ከተናገሩት የተወሰደ ነው። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ካማሺ ከተማን ከምዕራብ ወለጋ ጋር የሚያገናኘው ማጓጓዣ ተቋርጧል። የዚህም ዝርዝር ደርሶናል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችን ይዘን እስከ ዝግጅታችን አራት ሰዓት ድረስ አብረናችሁን ዘልቃለን። አርብ መጋቢት 30 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኮርኔልየስ ቲየር ነው የሌሎች የዌብና ማህበራዊ መገናኛ ቅንብር አሰናጃችን አበባየሁ ገበያው፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ የዕለቱ ዋና አዘጋጅ ናት። በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እንዳልኩት እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ታዲያ ቀዳሚው ደረጀ ደስታ የሚያሰማን የሰዓቱ የዓለም ዜና ነው። ጤና ይስጥልን አድማጮቻችን፣ ደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለትግራይ ክልል ሕዝብ አስቸኳይ የምግብ እርዳታ ለማድረስ ከሁለት ሳምንት በፊት የተደረገውን የተናጥል የተኩስ ስምምነት ተከትሎ ወደ ክልሉ የገቡ እርዳታ የጫኑ ተሽከርካሪዎች ቁጥር 26 ብቻ መሆናቸውን ክልሉ በዛሬው ዕለት ትግራይ የውጭ ጉዳይ ቢሮ እያለ በሚጠራው የትዊተር ገጽ ላይ ባወጣው መግለጫ አስታወቀ። መግለጫው አክሎም የኢትዮጵያ መንግስት ግጭት የማቆም ስምምነቱን አጋጣሚ የትግራይን ህዝብ እርዳታ እንዳይደርስ ለሚያራምደው የጭካኔ ተግባሩ የተጠቀመበት ለመሆኑ ማረጋገጫ ነው ብለዋል። የኢትዮጵያ ባለስልጣናት ወደ ትግራይ እየገባ ያለው ሰብአዊ እርዳታ በከፍተኛ ሁኔታ እየጨመረ መሆኑን በሚያወጡት የሐሰት መግለጫ በተደጋጋሚ የሚናገሩ ቢሆንም እውነታው ግን ከዚህ የተለየ መሆኑን መግለጫው አመልክተዋል። አንዳንድ ዓለም አቀፍ የረድኤት ድርጅቶችም ያለባቸው የህግ፣ የሞራልና የሙያ ግዴታ ወደ ጎን በማለት ወደ ትግራይ የሚገባው እርዳታ እየጨመረ መሆኑን በመግለጽ ለኢትዮጵያ መንግስት የሐሰት ትርክት ያስተጋባሉ በማለት መግለጫው በስም ያለያቸውን የረድኤት ድርጅቶች ተችቷል። መግለጫው አያይዞም የትግራይ መንግስት በትግራይ ህዝብ ህይወት ላይ የሚካሄደውን እንዲህ ያለውን ቀልድ እንዲቆምና ሰው ሰራሽ የሆነው የሰብአዊ እርዳታ እገዳ እንዲያበቃና የተቋረጡት መሰረታዊ የማህበራዊ አገልግሎቶች እንዲመለሱ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቋል። ይህን መግለጫ ተከትሎ እስካሁን በኢትዮጵያ መንግስት በኩል የተባለ ነገር የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰሞኑን ለአሜሪካ ድምፅ በሰጡት ማብራሪያ የተጀመረውን የእርዳታ አቅርቦት ማቀላጠፍ እንዲቻል የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት አለባቸው ካሉት በተጨማሪ ወደ ክልሉ የገቡ የጭነት ተሽከርካሪዎች ጭነታቸውን እንዳራገፉ መመለስ አለባቸው ማለታቸው ይታወሳል። የናይጄሪያና የአውሮፓ ህብረት ኃይሎች የባህር ላይ ጠላፊዎችን አደጋ መቋቋም የሚያስችል የጋራ ልምምድ ማድረጋቸው ተነገረ። ልምምዱ በናይጄሪያ ዋና ከተማ ሌጎስ ውስጥ በሚገኘው የባህር ኃይል ዋና መምሪያ ውስጥ ትናንት ሐሙስ የተካሄደ መሆኑ ተገልጸዋል። በጊኒ ሰርጥ የሚካሄደው የባህር ላይ ጠለፋ ዓለም አቀፍ የመርከብ መጓጓዣ መስመሮችን በማወክ በዓለም ምጣኔ ሀብት ላይ በቢሊዮን ዶላሮች የሚቆጠር ጉዳት እያመጣ መሆኑም ተነግረዋል። በጊኒ ሰርጥ የሚካሄደው የባህር ላይ ጠለፋ ዓለም አቀፍ የመርከብ መጓጓዣ መስመሮችን በማወክ በዓለም ምጣኔ ሀብት ላይ በቢሊዮን ዶላሮች የሚቆጠር ጉዳት እያመጣ መሆኑም ተነግረዋል። በኮንጎ ዲሞክራቲክ ሪፐብሊክ በግጭት እየታመሰ በሚገኘው ምስራቃዊ የአገሪቱ ክፍል ትናንት ሐሙስ በደረሰ የቦምብ ጥቃት ስድስት ሰዎች መገደላቸው ተነገረ። በኪቩ ክፍለ ግዛት ዋና ከተማ ጎማ ውስጥ ደርሷል በተባለው በዚህ ጥቃት ቀደም ሲል ሞተዋል ተብሎ የተነገረው ቁጥር ስምንት የነበረው ሲሆን አሁን ወደ ስድስት ዝቅ ማለቱን የአገሪቱ ባለስልጣናት ገልጸዋል። ፍንዳታው የደረሰው በወታደራዊ ካምፕ ውስጥ በሚገኝ አንድ መጠጥ ቤት ውስጥ መሆኑ ተመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ምስራቅ ዩክሬን ውስጥ በምትገኝ አንድ ከተማ ሕዝብ በበዛበት የባቡር ጣቢያ ላይ በደረሱ የሩሲያ ሮኬት ጥቃቶች 30 ሰዎች ሲሞቱ 100 መቁሰላቸው ተነገረ። በሁለት ሮኬቶች በተመታውና ክራማቶርስክ በተባለችው ከተማ በሚገኘው የባቡር ጣቢያ አደጋው ሲደርስ አካባቢውን ለቀው የሚሰደዱ በሺዎች የሚቆጠሩ ዩክሬናውያን እንደነበሩ ተመልክቷል። የሩሲያ መከላከያ ሚኒስትር የባቡር ጣቢያውን ማጥቃታቸውን ቢያስተባብሉም የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ከውጭ ሆነው ባቡሩን ይጠባበቁ በነበሩት ሰዎች ላይ ለደረሰው ጥቃት ሩሲያን ወንጅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ሰላማዊ ሰዎች ላይ ስላደረሰችው ግፎች፣ በጦርነቱ የተጎዱ ከሚገኙ አካባቢዎች የሚወጡ ዘገባዎች አንድ ቀን ተጠያቂ የሆነ ሰው ከሞስኮ እንዲወጣ ያደርጉታል ብለዋል። ሀገራቸው እየተካሄደ ካለው ውጊያና የሩሲያ ጦር ከሚፈጽመው እየጨመረ ከመጣው የጭካኔ ድርጊት በመሸሽ ቀያቸውን ጥለው በመኮብለል ላይ ያሉ በብዙ ሚሊዮኖች የሚቆጠሩ ዩክሬናውያንን ለመርዳት የሰብአዊ ረድኤት አቅሙን በማጠናከር ላይ መሆኑን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ሊሳ ሽላይን ከጄኔቭ ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርበዋለች። ባለፈው የካቲት 17 2014 ዓ ም የተጀመረው የሩሲያ የዩክሬን ወረራ ሚሊዮኖችን በአጭር ጊዜ ውስጥ ከቀያቸው በማፈናቀል ከዚህ ቀደም ከታዩት የሰብአዊ ቀውሶች አንዱ የሆነውን ለመቀስቀስ ምክንያት ሆኗል። የሲቪል ተቋማትን ኢላማ ያደረጉና መጠነ ሰፊ ስፍራዎችን ያካለሉ በዩክሬን ከተሞች ላይ የተፈጸሙ የቦምብ ድብደባዎች ቁጥራቸው አራት ነጥብ ሁለት ሚሊዮን የሚደርሱ ዩክሬናውያንን ያቸውን ጥለው ወደ ጎረቤት ሀገሮች እንዲኮበሉ ምክንያት መሆኑን የዓለሙ የስደተኞች ጉዳይ ድርጅት ዩኤንኤችሲአር አመልክቷል። ተጨማሪ 7.1 ሚሊዮን ዩክሬናውያን የአገር ውስጥ ተፈናቃይ ለመሆን መገደዳቸውም ተዘግቧል። ዩኤንኤችሲአር አክሎም በፍጥነት እየጨመረ የመጣውን ተፈናቃይ ፍላጎት ለማሟላት አገራቸውን ጥለው የኮበለሉትም ሆነ እዚያ ዩክሬን ውስጥ ተፈናቅለው የሚገኙትን ሰዎች ለመርዳት የሚያደርገውን ጥረት ማሳደጉን አመልክተዋል። ማቲው ሰላማራሽ የድርጅቱ ቃል አቀባይ ናቸው። የቅርብ ጊዜው የረድኤት አቅርቦት ከሁለት ቀናት በፊት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከምስራቃዊ ዩክሬኗ የሉሃንስክ ግዛት ሲቪየር ዴፕት ያደረሰው ነው። የአካባቢው ነዋሪዎች ለሳምንታት ሳያቋርጥ የወረደባቸውን የአየር ድብደባ እንዲሁም የውሃ፣ የነዳጅና የኤሌክትሪክ አቅርቦት እጥረት ተቋቁመው ነው ከዚህ የደረሱት። በሌላ በኩል ቡድናችን በፀሐይ ኃይል የሚሰሩ አምፖሎችን፣ ብርድ ልብስ፣ የንጽህና መጠበቂያ ቁሳቁሶች፣ የህፃናት ምግብና ውሃ የማያስገቡ ለመጠለያ መስሪያነት የሚያገለግሉ ሸራዎችን ማድረስ ችሏል። አብዛኛው ዩክሬናውያን ወደ ጎረቤት ፖላንድ በመፍለስ ላይ መሆናቸውን የተናገሩት ሰላም አራሽ ፖላንድ፣ ጦርነቱ ከተቀሰቀሰበት ጊዜ አንስቶ ወደዚህች ሀገር የመጡ ቁጥራቸው ከ2.5 ሚሊዮን በላይ ተፈናቃዮችን ተቀብላ ማስተናገዷን ገልጸዋል። ድርጅታቸው ቀደም ሲል ተፈናቃዮቹን ለመርዳት የወሰደው የመጀመሪያ ምላሽ በዩክሬን ባለው እርሳቸው እጅግ ዘግናኝ ባሉት ሁኔታ ሳቢያ በከፍተኛ ደረጃ መጨመሩን አመልክተዋል። ድርጅቱ እንዳ አውሮፓውያን የቀን አቆጣጠር ባለፈው መጋቢት ወር መጀመሪያ ጠይቆት የነበረው የ556 ሚሊዮን ዶላር አሁን ቀውሱ ለሚጠይቀው ወጪ በቂ አይደለም። በመሆኑም የተሟላ ምላሽ ለመስጠት የሚያስችል አዲስ በጀት በያዝነው ወር መጀመሪያ ይፋ እንደሚያደርግ ቃል አቀባዩ አስታውቀዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት በትናንትናው እለት በአገሪቱ ታሪክ የመጀመሪያዋ ጥቁር ሴት የጠቅላይ ፍርድ ቤት ዳኛ ካታንጂ ብራውን ጃክሰንን ሹመት ያጸደቀ ሲሆን በዛሬው እለት ሹመታቸውን አስመልክቶ ንግግር ያሰማሉም ተብሏል። የ51 ዓመቷ ጃክሰን ከሙሉ ዴሞክራቶች ሌላ የሶስቱን ሪፐብሊካን የሱዛን ኮሊን፣ የሊዛ መካውስኪ እና የሚትራሚን ድጋፍ በመጨመር 53 ለ47 በሆነ ድምፅ ታሪካዊውን ስፍራ አግኝተዋል። ጃክሰን ዛሬ አርብ ከሰዓት በኋላ በፕሬዝደንት ጆ ባይደንና በምክትል ፕሬዝደንት ከማላ ሀሪስ ታጅበው በዋይት ሀውስ ስለ ታሪካዊው ሹመታቸው ንግግር እንደሚያደርጉ ተገልጸዋል። በፕሬዝደንት ጆ ባይደን የታጩት ጃክሰን በመጪው በጋ የሚሰናበቱትን የጠቅላይ ፍርድ ቤቱን ዳኛ የስቴፈን ብሬየር ቦታ እንደሚተኩ ተመልክተዋል። ኢኤ ቱ ተብሎ የሚጠራው የኮቪድ-19 ቫይረስ ዝርያ በዓለም ዙሪያ ያሉ በርካታ አገሮችን በተጠንቀቅ እንዲቆሙ እያደረጋቸው መሆኑ ተነገረ። በዩናይትድ ስቴትስ በተለይ ዕድሜያቸው ከ50 በላይ ለሆኑ ሰዎች የታሰበው ሁለተኛው የማጠናከሪያ ክትባትም የባለሥልጣናትን ይሁንታ ማግኘቱ ተመልክቷል። ከኦሚክሮን ጋር የተያያዘው ዝርያ ያለው መሆኑ የተነገረለት ቢኤቱ ቫይረስ ለመጀመሪያ ጊዜ መታየቱ ይፋ የተደረገው ባለፈው ጥር ወር ሲሆን፣ በአሁኑ ወቅት በመላው ዓለም ስጋት የፈጠረ ዋነኛው የቫይረስ ዝርያ መሆኑም ተነግረዋል። ቻይና በሻንጋይ ያገረሸውን ወረርሽኝ እየተዋጋች ሲሆን ቫይረሱ በከፍተኛ ደረጃ እየተስፋፋባት ነው በተባለው እንግሊዝም ለቫይረሱ በተጋለጡ ሰራተኞች ሳቢያ የአየር በረራዎች መስተጓጎላቸው ተነግሯል። ሁለተኛውን የማጠናከሪያ ክትባት የወሰዱት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዕድሜያቸው ከ50 በላይ የሆኑት አሜሪካውያን ክትባቱን እንዲወስዱ አሳስበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራቸውን ቆዩ። ድርጅትስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት በ1922ና 31 ሜትር ባንዶች ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ የሚተላለፈውን ስርጭታችንን ነው። አርብ መጋቢት 30 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆ ጊል ነው። በራዲዮ ቴሌቪዥን ስርጭታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቻናል ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምወስዳችሁ። በደቡብ ክልል የበልግና የምህር ዝናብ እጥረት በመፈጠሩ በአምስት ዞኖችና በአራት ልዩ ወረዳዎች ውስጥ ድርቅ መከሰቱን የክልሉ የአደጋ ስጋት አመራር ኮሚሽን አስታወቀ። በድርቁ ምክንያት እስካሁን ለምግብ እጥረት ከተጋለጠው ከ1 ሚሊዮን 300 ሺህ ሰው በተጨማሪ ለ2 ሚሊዮን 400 ሺህ ተጎጂ እህል እየታደለ መሆኑን ኮሚሽነር ጋንታ ጋማ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው የተከታተለው። እንሆ የክልሉ የአደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ እንዳሉት በ2013 እና 2014 የምርት ዘመን በክልሉ የዝናብ መጠን በመቀነሱና በመዛባቱ ምክንያት መመረት የሚገባው የምርት መጠን ቀንሷል። ድርቁ ተከሰተባቸው ያሏቸውንም አካባቢዎች ኮሚሽነር ጋንታ ዘርዝሯቸዋል። በተለይ በ2013 2014 በልግ ምርት ወቅት ላይ በከፍተኛ ሁኔታ ከ8 በመቶ ድረስ ጉዳት የደረሰባቸው ደቡብ ኦሞ፣ ኮንሶ ዞኖች፣ አለ፣ ደራሸ እና ቡርጂ ልዩ ወረዳዎች፣ ጎፋ ዞን አምስት ወረዳዎች፣ ጋሞ ዞን ቆላማ ወረዳዎች፣ እንዲሁም ወላይታ ዞን ቆላማ ወረዳዎች እና በክልላችን ማዕከላዊ ዞኖች የሚገኙ ስምጥ ሸለቆ ወረዳዎች፣ ቆላማ ወረዳዎች ላይ ከፍተኛ የምርት ጉዳትን አስከትሏል። ይሄ የበልግ ዝናብ መንጠባጠብ እንዲሁም በሰብል ላይ ከሚያደርሰው ጉዳት በተጨማሪ በደቡብም አካባቢ የእንስሳት መኖ ችግርን የሚያስከተልበት ሁኔታ ነው ያለው። ይሄ ከበልግ አዝመራ ወቅት አንጻር የተከሰተው የዝናብ እጥረት የበልግ አዝመራን ከ26 በመቶ በላይ የምርት መቀነስ እንዲከሰት ሁሉ ያደረገበት ሁኔታ ነው የነበረው። በተጨማሪም የአለ የደራሸ የቡርጅናም የአማሮ ልዩ ወረዳዎች ድርቅ ተከስቶባቸው 80 በመቶ የምርት መጠናቸው መቀነሱን አቶ ጋንታ ተናግሯል። በአጠቃላይ በክልሉ 26 በመቶ የምርት መጠን ካለፈው ዓመታት ጋር ሲነጻጸር ቀንሷል ሲሉም ተናግሯል። ይህ ማለትም በእነዚህ የአዝመራ ወቅቶች ማለትም በምህርና በበልግ ወቅት መሰብሰብ ከነበረበት 70 ሚሊዮን ኩንታል ገደማ ምርት የተሰበሰበው 53 ሚሊዮን ኩንታል ብቻ መሆኑን ከክልሉ ግብርና ቢሮ የተገኘ መረጃ ያሳያል። አቶ ጋንታ በድርቁ ምክንያት ቁጥራቸው እየበዛ ዜጎች ችግር ላይ መውደቃቸውና በክልሉ መንግስትም ድጋፍ በማድረግ ላይ መሆኑን ገልጧል። አንዳንድ እነዚህ ቅድም የጠቀስኳቸው የዝናብ እጥረት የተከሰተባቸው አካባቢዎች ላይ የምግብ ክፍተት እንዳለ መገምገም ተችሏል። በሰብል ጉዳት ምክንያት ለምግብ ችግር የተጋለጡ በ34 ወረዳዎች የሚገኙ 542 ወገኖች ከልማታዊ ሰፍትነት መጠባበቂያ ወይም ሾክ ሪስፖንስ የሚባል ድጋፍ አለ። በዚህ ድጋፍ እንዲደገፉ ተደርጓል። ከዛም ባለፈ በዚህም ያልተሸፈኑ በዚህም ያልተሸፈኑ 1 ሚሊዮን 28410 ወገኖች ደግሞ ቀለብ 154261.5 ኩንታል ይህል እንዲጓጓዝላቸው እየተደረገ ነው ያለው። ስለዚህ ሲደመር ምንድን ነው በእህልና በገንዘብ እየተደገፉ ያለው ወገኖች ቁጥር ወደ አንድ ነጥብ አንድ ሚሊዮን 533 ሺህ አካባቢ ሲሆን፣ ነገር ግን የሰብትነት ተጠቃሚዎችን ጨምሮ 2 ሚሊዮን 433 ሺህ አካባቢ ወገኖች ድጋፍ እያገኙ ያሉበት ሁኔታ ያለው። በቀጣይ ድርቁ የሚያስከትለውን ጉዳት ለመቀነስ ሲባል የድርቁን ሁኔታ የሚያጠና ግብረ ኃይል መቋቋሙና ድጋፍ ለሚያስፈልጋቸው አካላትም ድጋፍ የተጓጓዘ መሆኑንም አቶ ጋንታ ተናግሯል። ከዚህ በተጨማሪም ወቅቱን ጠብቆ በሚመጣው ዝናብ ላይ ከመደገፍ ባለፈ እርጥበትን የማቆየት ዘዴ አርሶ አደሮቹ እንዲጠቀሙም አቶ ጋንታ ጥሪ አቅርበዋል። አሁን መጀመር ሲገባቸው የካቲት ላይ መዝራት ሲገባቸው ያልዘሩ ወይም ደግሞ ዘርተው የተበላሸባቸው ላይ መወሰድ ያለበትና ቀጥሎ መሰራት ያለባቸው ስራዎች በዋናነት ውሃን ማዕከል እንዲያደርጉ ውሃን እርጥበትን የምትገኘውን እርጥበት ማሳ ላይ በብቃት በማሰባሰብ ይህን እርጥበት ወደ ማሳ በማሰባሰብ በተለይ የእርጥበት ችግሩን ሚድገት ወይም ደግሞ መቀነስ በሚያስችል መልኩ እርጥበትን ማዕከል ያደረገ የግብርና ስራ እንዲሰራ አቅጣጫዎች ተቀምጠው እየተሰራ ነው ያለው። ተመሳሳይ ድርቅ በሶማሊያ ክልልና በኦሮሚያ ክልል ቦረና ዞኖች ተከስቶ ጉዳት እያደረሰ መሆኑም ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አመሰግናለሁ ዮናታን። አድማጮች በተከታዩ ርዕስ ደግሞ ቀደም ብለን በመግቢያችን ያስተዋወቅናችሁ የካማሺ ጆንን ከምዕራብ ዞንን ከምዕራብ ከምዕራብ ወለጋ የሚያገናኘው መንገድ መቋረጥን የተመለከተ ዘገባ ነው። በቤንሻንጉል ጉሙዝ የካማሺ ከተማና በምዕራብ ወለጋ ዞን መካከል የመጓጓዣ አገልግሎት ከተቋረጠ ሳምንት ማለፉን አንዳንድ የአካባቢዎቹ ነዋሪዎች ለአሜሪካ ድምፅ ገልጠዋል። አገልግሎቱ የተቋረጠው ባለፈው ሳምንት ውስጥ የዞኑ ማረሚያ ቤት ሶስት መኮንኖች በታጣቂዎች መታገታቸውን ተከትሎ በተፈጠረ የጸጥታ ስጋት ነው ብለዋል። የካማሺ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መሪ አቶ ጀርሞሳ ተገኘ ታግተዋል ያሏቸው ሰዎች እስካሁን ያለመገኘታቸውንና የመጓጓዣ አገልግሎት እንዲጀመርም ከምዕራብ ወለጋ ዞን አስተዳደር ጋር እየተወያዩ መሆናቸውን ጨምረው አቶ ጃሞርሳ አክለው ገልጠዋል። ናኮር ምልካ ነው የተከታተለው። ከቤኒሻንጉል ጉሙዝ ካማሺ ዞን ካማሺ ከተማ ነዋሪዎች መካከል አስተያየታቸውን ለአሜሪካ ድምፅ የገለጹት አቶ ዋሲውን ሰንበታ እንደሚባሉ በስልክ የነገሩን ነዋሪ ከመጋቢት 22 2014 ዓ ም ጀምሮ የመጓጓዣ አገልግሎት ችግር በመፈጠሩ ደረሰብን ስላሉት ችግር እንዲህ ገልጸዋል። ሙማንም ወደ ተሻለ ሕክምና ለመሄድ በጣም ከፍተኛ ችግር ነው። እዲ የተለያዩ መገልገያ የተለያዩ ምግብ አይነት ለማቅረብ አልቻሉም ነጋዴዎቹ እና ነጋዴዎቹም ደግሞ በእጃቸው ያለው እንኳን እየደበቁ ነው ያሉ። ከማታ አንድ ኩበያ አሸቦ ተባብር ነው የገባ። ወይዘሮ ሎሚ ጬፉ ጋር በበኩላቸው የመጓጓዣ አገልግሎት በመቋረጡ የቤት ውስጥ ፍጆታዎች ዋጋ መጨመሩን ነው የገለጹት። መንገድ በመዘጋቱ በቤት ውስጥ የምንገለገልባቸውን እቃዎች ሁሉ ለመግዛት አልቻልንም። በጣም ውድ ነው። ጨው፣ ቡና፣ ሽንኩርት፣ ዘይት፣ ሳሙና እና ሌሎችም አስፈላጊ ነገሮችን ማግኘት አልቻልንም ነው ያሉት። የካማሺ ዞን መንግስት ኮሚኒኬሽንስ ዘርፍ ቡድን መሪ አቶ ጀርሞሳ ተገኝ ከካማሺ ወደ ምዕራብ ወለጋ ነጆ ከተማ እንዲሁም ከምዕራብ ወለጋ ወደ ካማሺ የሚደረገው የመጓጓዣ አገልግሎት ባለፈው ሳምንት ውስጥ የተቋረጠበትን ምክንያት አብራርተዋል። ከአሶሳ ወደ ከማሽ በመምጣት ላይ የነበሩ የከማሽ ዞን ማረሚያ ቤቶች ፖሊስ አመራሮች ማቃቢላ በሚባል አካባቢ ላይ ታጣቂዎች እገታ ደርሶባቸው መጋቢት ያውለት ይህንን ክስተት ከተከሰተ በኋላ መንገድ ላይ ይሄ ትራንስፖርቴሽን ችግር፣ አሁን ከነጆ ወደ ከማሽ መኪና እየመጣ አይደለም። ከከማሽም ወደ ነጆ እንቅስቃሴ እየተደረገ አይደለም። ደረሰ በአይን የታየ ነገር የለም። ነገር ግን ሰዎች በስጋት ምክንያት ሁለት ሺህ አስራ አንድ እንግዲህ እዛው ማቃቢላ በሚባለው አካባቢ ላይ የከማሽ ዞን አመራሮች እዛ አካባቢ ጥቃት እንደደረሰባቸው ይታወቃልና ከዚህ ጋር ተያይዞ አሁንም ያንን ይመለሳል በሚል ስጋት ሰዎች እንቅስቃሴ ያቆሙበት ሁኔታ ነው ያለ። ከከማሽ ወደ ናጆ ሰባ ሁለት ኪሎ ሜትር ነው። እግር አቋርጠው ነው ሰው እየተንቀሳቀሰ ያለ። የታገቱ ሰዎች እስካሁን አለመገኘታቸውን በመጠቆም የሚለቀቁበት ሁኔታና የመጓጓዣ አገልግሎቱንም ለማስጀመር መንግስት እያደረገ ነው ያሉትን ጥረት ገል- እንግዲህ ሀገር ሽማግሌዎችና አባጋዳዎች ጋር ውይይት አድርገው ችግሩ በሰላማዊ በዲፕሎማሲ በሆነ መንገድ እንዲፈታ ጥረት ያደረገበት ሁኔታ ነው የነበረ። አሁን እየተወሰደ ያለ መፍትሄ ከሚረቡ አላጋ ጋር የመንግስት አካላት እየተነጋገሩ ነው ያሉ። በአካል ባይገናኙም በስልክ እንግዲህ መረጃ ተለዋውጠው በቃ ህዝቡ በነጻነት ተንቀሳቅሶ ከዛ ያለ መኪናም ወደዚህ እንዲመጣ በንግግር ደረጃ ነው ያለው። የምዕራብ ወለጋ ዞን አስተዳደር እና ጸጥታ ጽሕፈት ቤት ኃላፊ አቶ ደበላ ኦላና በዞኑ ውስጥ የታገቱ የካማሺ ዞን ማረሚያ ቤት አዛዦችን ለማስለቀቅ እና በስጋት ሳቢያ የተቋረጠውን የመጓጓዣ አገልግሎት ለማስጀመር ከካማሺ አመራሮች ጋር ውይይት እያደረጉ መሆኑን ገልጸዋል። ከእገታው ጋር ተያይዞ መንግስት ሸኔ በማለት የሚጠራቸው ውንጀላ ያቀረበባቸው ራሳቸውን የኦሮሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ሸማቂዎች ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ዳተርቢ እገታውን አልፈጸምንም፣ መንግስት ስማችንን እያጠለሸ ነው ሲሉ ትናንት ለአሜሪካ ድምፅ በስልክ ገልጸው ነበር። ለአሜሪካ ድምፅ ናኮር ምልካ ካምቦ። ናኮርን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ምዕራብ አፍሪካ ውስጥ አይቮሪ ኮስት ከቡርኪና ፋሶ ጋር ያላትን ድንበር እያጠናከረች ባለችበት በአሁኑ ወቅት እስላማዊ ተዋጊዎችን ትደግፋላችሁ በሚል በጸጥታ ኃይሎች እየተሳደዱ መሆናቸውን የፉላን ጎሳ አባላት ተናገሩ። በሕብረተሰቡ ላይ ከፍተኛ ጫና ማሳደር አሉታዊ ተጽዕኖ ሊኖረው እንደሚችል፣ አድራጎቱ አማጽያን ተዋጊዎችን እንዲመለምሉ አመቺ ሁኔታ እንደሚፈጥርላቸውም የመብት ተሟጋች ድርጅቶች እያስጠነቀቁ ነው። ሄንሪ ዊልኪንስ ከአይቮሪ ኮስቷ ኮንግ ከተማ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች። ታጣቂ ቡድኖች በአይቬሪ ኮስትና ቡርኪና ፋሶ ድንበር አቅራቢያ የሚገኙ ወታደራዊ ተቋማት ላይ ጥቃት ማድረሳቸውን ተከትሎ የአይቬሪ ኮስት መንግስት ባለፉት ሁለት ዓመታት ውስጥ ከፍተኛ ቁጥር ያለው ሰራዊት ወደ ሰሜናዊው የሀገሪቱ ክፍል አሰማርቷል። አብዛኞቹ ጥቃቶች በደረሱበት አቅራቢያ በምትገኘው ኮንግ ከተማ ነዋሪ የሆኑ ሶስት የፉላኒ ብሔረሰብ ተወላጆች ለአሜሪካ ድምፅ እንዳስረዱት እነርሱና ሌሎች በርካታ የፉላኒ ተወላጆች በአካባቢው በተሰማሩ የአይቬሪ ኮስት መንግስት ወታደሮች እስራት ደርሶባቸዋል። የጦር ሰራዊት አባላቱ እነሱና ቤተሰቦቻቸው ላይ ድብደባ እንዳካሄዱባቸው እንዲሁም በዘራቸው ምክንያት ብቻ ከ11 ቀን እስከ ሁለት ወር ለሚደርስ ጊዜ ያለምንም ክስ እንደሚታሰሩም ገልጸዋል። ከነዚህ አንዱ ቦባካር ኮውታ ነው። አንድ ቀን ውጭ ላይ ተኝቼ ነበረ። ሌሎችም ብዙ ሰዎች ነበሩ። ሴቶች ደግሞ እቤት ውስጥ አሉ። ከዚያ ድንገት ሁለት ትልልቅ መኪኖች ሲመጡ አየን። ወታደሮቹ አስቆሙንና ወደ አየር ላይ ተኮሱ። እያንዳንዳችንን አስረው ውሃ እየደፉ ደበደቡን። ከዚያ ሰባት ሰዓት ወይንም ስምንት ሰዓት እስኪሆን ድረስ ፀሐይ ላይ እንድንቀመጥ አደረጉ። በአፍሪካ የሳህል ክልል እስላማዊ መንግሥትና አልቃይዳ በቡርኪና ፋሶና ማሊ ላይ ከፍተኛ ውድመት ካደረሱባቸው ጥቃቶች ጀርባ የፉላኔ ብሔረሰብ ተወላጆች አሉ የሚል የተሳሳተ አመለካከት አለ። በኮንግ ነዋሪ የሆነው የብሔረሰቡ መሪ እንደሚያስረዳው ባለፉት ሁለት ዓመታት ውስጥ አዳዲስ ወታደሮች በአካባቢው ከመሰማራታቸው በፊት የብሔረሰቡ አባላት ከጸጥታ ኃይሎች ጋር ጥሩ ግንኙነት ነበራቸው። አዲሱ ወታደራዊ ኃይል ከመምጣቱ በፊት ሁሉም ነገር ጥሩ ነበረ። ከባለሥልጣናቱም ሆነ ከጸጥታ ኃይሎች ጋር ችግር አልነበረብንም። ሆኖም አዲሶቹ አመራሮች ከመጡ በኋላ ፍላኒዎች በተደጋጋሚ ይታሰራሉ፣ ሽብርተኛ ይባላሉ። ዓለም አቀፍ የሰብአዊ መብት ተሟጋች የሆነው ሂዩማን ራይትስ ዋች እንደሚለው በቡርኪና ፋሶና በማሊ የሚገኙ የፉላኒ ማህበረሰብ ተወላጆች መሳደዳቸው በዛ ምክንያት የሚፈጠረውን ቅሬታና ቁጣ ተጠቅመው የሽብር ቡድን አባላትን ለሚመለምሉ ጥሩ ሁኔታን ፈጥሮላቸዋል። ቲምቡክቱ በተሰኘው ተቋም ተንታኝ የሆኑት ላሲና ዲያራ እንደሚያስረዱት በገበሬዎችና እንደ ፉላኒ ባሉ ከብት አርቢዎች መካከል የኖረውን የቆየ ውጥረትም እንዲሁ ጂሀዲስቶች በቀላሉ ግጭት ለመቀስቀስ ይጠቀሙበታል። ለዚህ ነው ከሃይማኖት ትርክቱ በተጨማሪ በማህበረሰቡ መካከል ያሉ ክፍተቶችና የዘር ማንነትን ይጠቀሙበታል ስል የነበረው። በትክክልም በፉላኒ ማህበረሰብና በዚህ ቀጠና ባሉ ሌሎች ማህበረሰቦች መካከል ክፍተት አለ። በስተሰሜን በምትገኘው ኮሮጎ ከተማ የሚኖርና ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀ አንድ ገበሬ በበኩሉ ከብት አርቢዎች ከብቶቻቸው ሰብሉንና የኦቾሎኒ ምርቱን እንዲመገቡ ስለሚያደርጉ አጥር ለማጠር መገደዱ እንደሚያሳዝነው ለአሜሪካ ድምፅ ተናግሯል። አንድ ገበሬ በምንም መንገድ ቢሆን እርሻውን የመጠበቅ ኃላፊነት አለበት። አንድ ከብት አርቢ ደግሞ የሚፈልገው ከብቶቹ ጠግበው መመገባቸውን ብቻ ነው። ስለዚህ ምንም ነገር አያደርጉም። ሳሊና ሴሌ በገበሬዎችና በከብት አርቢዎች መካከል ያለውን ግጭት ለማብረድ የሚሰራ መንግስታዊ ያልሆነ ተቋም ይመራል። እርሱ እንደሚለው በአካባቢው ዶዞስ ተብለው የሚጠሩት የሚሊሻ አባላት ውጥረቱን እያባባሱት ነው። ዶዞዎቹ አንድ ላይ ባባይ ያስሩና ሌላው የፉላኒ ተወላጅ ሆኖ ቢገኝ ከሌላው ማህበረሰብ ተወላጅ እጅግ የከፋ አያያዝ ነው የሚደርስበት። ይሄ ሲሆን በተደጋጋሚ አይቻለው በዚያም ነው ድምፄን ከፍ አድርጌ እዚያ አካባቢ ብዙ ቆይቻለሁ ምስክር መሆን እችላለሁ ብዬ የምናገረው። የትንታኔ ባለሙያው ዲያራም እንዲሁ በከብት አርቢዎችና በገበሬ የማህበረሰቡ አባላት መካከል ያለውን ውጥረት ለማርገብ መንግስት በቂ ጥረት እያደረገ ለመሆኑን ለአሜሪካ ድምፅ ተናግረዋል። የሀገሪቱን የጸጥታና ማህበራዊ ትስስር ጉዳይ የሚከታተለው የሚኒስቴር መስሪያ ቤት በጉዳዩ ላይ ምላሽ እንዲሰጥ የአሜሪካ ድምፅ በተደጋጋሚ ላቀረበው ጥያቄ ምላሽ አልሰጠም። አመሰግናለሁ። ስምኝሽ አድማጮች፣ አሁንም በሌላ ዓለም አቀፍ ርዕስ ወደ ዩክሬን ጉዳይ እናቀናለን። ለዩክሬን ኃይሎች ተጨማሪ የጦር መሳሪያ እየተላከላቸው መሆኑን የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታወቁ። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶና የባለጠጎቹ የቡድን ሰባት አባል አገሮች የውጭ ጉዳይ ሚኒስትሮች ብራስልስ ላይ ያካሄዱትን ስብሰባ ሲያጠናቀቁ ብሊንከን በሰጡት ቃል ሁኔታው አጣዳፊ በመሆኑ ከፍተኛ ትኩረት ተሰጥቶታል ነው ያሉት። በሌላ በኩል ደግሞ የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ሲናገሩ ከወራሪው የሩሲያ ኃይል ጋር የሚካሄደው ቀጣዩ ፍልሚያ ሁለተኛው የዓለም ጦርነት የሚመስል ይሆናል ሲሉ ኔቶን አሳስበዋል። ሄንሪ ሬጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። የዩክሬኑ የውጭ ጉዳይ ሚኒስትር በኔቶ ጉብኝታቸው ወቅት የእኔ መልእክት በሶስት ቃላት ብቻ ነው የሚወሰነው ብለዋል። መሳሪያ መሳሪያ መሳሪያ ነው የምንለው ብለዋል። ወይ አሁኑኑ ትረዱናላችሁ። ይህን ስልም በሳምንታት ሳይሆን በቀናት ውስጥ ትረዱናላችሁ፣ ካለ በለዚያ አይደርስልንም ብዙ ሰው ይሞታል። የሩሲያ ኃይሎች ዶንባስ ላይ አትኩረው ኃይላቸውን እያደራጁ ነው ሲሉም የውጭ ጉዳይ ሚኒስትሩ አስጠንቅቀዋል። የዶንባስ ውጊያ በብዙ ሺህ ታንክ፣ ብረት ለበስ ተሽከርካሪ፣ አውሮፕላንና መድፍ የሚካሄድ ግዙፍ ፍልሚያ ስለሚሆን ሁለተኛው የዓለም ጦርነትን የሚያስታውሳችሁናል። በዚህ ማሳሰቢያቸው ሚኒስትሮቹን አሳምነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተጨማሪ የጦር መሳሪያ ወደ ዩክሬን እየተላከ መሆኑን አስታውቀዋል። በጣም ትኩረት ሰጥተን እየተመለከትነው ነን። በጣም የሚያስፈልጓቸው እስካሁን ከተሰጣቸው የተለየ መሳሪያ መሆኑንም አምንናል ምን እንደሚያስፈልጋቸው የሚነግሩንን እያዳመጥን እናም ሁሉንም በማደራጀት ወደፊት እየተራመድን ነው። ነገሩ አጣዳፊ መሆኑን ተገንዝበናል። እንደሚመስለኝ ዛሬ እዚህ የተገኙት አጋሮች ሁሉ ስሜታቸው ይሄው ነው። የሩሲያ ኃይሎች ቡቻን በመሳሰሉ የዩክሬን ከተሞች በሲቪሎች ላይ የፈጸሙትን ጭፍጨፋም ብሊንከን አውግዘዋል። ሞስኮ ብዛት ያለው ማስረጃ ቢኖርም አስተባብላለች። እንደ ቡቻ ሁሉ ሩሲያ ተቆጣጥራቸው የነበሩና አሁንም የያዘቻቸው ሌሎች በርካታ ከተሞች አሉ። ኃይሎቹ አሁንም የጭካኔ አድራጎቶችን እየገፉበት እንደሆኑ ማመን አለብን። ሮያል ዩናይትድ ሰርቪስ በሚባል ተቋም ተንታኝ የሆኑት ማልከም ቻልመርስ ምዕራባውያን ለዩክሬን በአይነትም በመጠንም በርከት ያለ የጦር መሳሪያ የመስጠት ፍላጎታቸው እያደገ መጥቷል ብለዋል። የሚፈጸመውን ግፍ በቴሌቪዥን እያየን ነው። ከዚያም ሌላ ዩክሬናውያኑ ትልልቅ ድሎችን እያገኙ ናቸው። በምዕራቡ ግንባር አሸንፈዋል። አሁን ደግሞ በምስራቁ በኩል ሊዋጉ እየተዘጋጁ ናቸው። ስለዚህ ዩክሬናውያኑ ዓላማቸውን እውን እንደሚያደርጉ እያመኑ መጥተዋል። የኔቶ አባል ሀገሮች ደግሞ የሩሲያ የጦር ኃይል ተዳክሞ እንዲታይ ይፈልጋሉ። ሩሲያ በምስራቅ ዩክሬን ብዛት ያለው አካባቢ ተቆጣጥራለች። ስለዚህም ዩክሬን ለዚያ ውጊያ ተጨማሪ መሳሪያ ያስፈልጋታል ብለዋል ተንታኙ። በተለይም ከሩሲያውያኑ የውጊያ መስመር ጀርባ በደንብ ወደ ውስጥ ዘልቀው ማጥቃት የሚችሉ መሳሪያዎች ያስፈልጓቸዋል። የሩሲያን ረጅም ርቀት ተኳሽ መድፎች፣ ፀረ ታንክ መሳሪያዎች ሊደርሱባቸው አይችሉም። ደንበኛ የአየር ጥቃት መከላከያም ያስፈልጋቸዋል። እናም አሁን ዩክሬንን የሚያጣድፋት በምስራቁ ግንባር ለመጪው የሩሲያ ጥቃት እየተዘጋጀ ላለው ሰራዊቷ ከባድ መሳሪያ ማስገባት ነው። አመሰግናለሁ ቆንጅት። አድማጮች፣ አሁን ማሳሰቢያ እንዴት እንደምታገኙ እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ሀብታሙን፣ ለማስታወሻው አመሰግናለሁ። አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናቀናው። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ በመላው የአፍሪካ ቀንድ የበረታው ድርቅ ከ13 ሚሊዮን በላይ ሰው ለረሃብ እያጋለጠ መሆኑን ዓለም አቀፍ ተቋማት እያሳሰቡ ነው። ኢትዮጵያ ውስጥ ብቻ 5 ሚሊዮን 700 ሺህ በላይ ሰው የድርቁ ተጠቂ መሆኑን የተባበሩት መንግስታት ድርጅት ባለፈው የካቲት ወር አስታውቆ ነበር። ኦክስፋም የተባለው የረድኤት ድርጅት በበኩሉ ሰሞኑን ባወጣው ሪፖርት በቀጣዩ የዝናብ ወቅት በቂ ዝናብ ካልጣለ በአፍሪካ ቀንድ ቀጠና ውስጥ በረሃብ የሚጋለጠው ወይም ለረሃብ የሚጋለጠው ሰው ቁጥር ወደ 28 ሚሊዮን እንደሚያሻቅብና ለአፋጣኝ እርዳታ የሚውል ገንዘብ ፈጥኖ ካልተገኘም ከፍተኛ የሰብአዊ ቀውስ ይከሰታል ሲል አስጠንቅቋል። ለመሆኑ ሁኔታው በተለይ በቡድኖች በድሃ አገራት ላይ ያለውን ሁኔታ ሲመለከቱት የአፍሪካ ቀንድ ሀገሮች ላይ እያሳረፈ ያለው ተጽዕኖ ምን ይመስላል? ሀገሮቹ እንደምን በራሳቸው ወይም ራሳቸው እንዲችሉ ማድረግ ይቻላል? ስመኝሽ የቆየ አክሽን ኤጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪቃና የአፍሪካ ቀንድ ኃላፊ የሆኑትን ሀጅር ማሊምን አነጋግራ ተከታዩን አቀናብራለች። በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። አለም አቀፉ ነፍሳድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊየን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60 በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስ ሃንገር ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ። ዋነኛው ምክንያት በአስር ሺህና በሚሊዮኖች በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ የሚከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የሕብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል። ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል። ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በሀምሳ ሀገራት በሚገኙ በረሃብ አደጋ ለተጠቁ ሀያ አምስት ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠን ነው ያስተራረስ ዘዴ መሰረት እጅግ አስቸጋሪ ሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺህ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ አንድ ሺህ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ቢጠናቀቅም በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ። የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ፣ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ጥኑ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15 ከመቶ ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም አርባ የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዝግጅቷ ላመስግንና በተከታዩ ርዕስ ደግሞ ወደ አገር ውስጥ ልመልሳችሁ። ከዋሽንግተን በሰሜን ኢትዮጵያው ጦርነት ጉዳት በደረሰባቸው የምስራቅ አማራ ሰባት ከተሞች ውስጥ የሚገኙ 18 ማኅበራዊ አገልግሎት ሰጪ ተቋማትን ከዓለም ባንክና ከኢትዮጵያ መንግስት በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ መልሶ የመገንባት ሥራ መጀመሩን የከተማና መሠረተ ልማት ሚኒስትሯ ጫልቱ ሳኒ አስታወቁ ይለናል ተከታዩ ቅንብር። ስራውን በበላይነት የሚያስተባብረው የፌዴራሉ የከተሞች ልማታዊ ሴፍትኔት ስራ ፕሮጀክት የመልሶ ግንባታዎቹ ስራዎች በአራት ወራት ውስጥ እንደሚጠናቀቁም አመልክቷል። መስፍን አራጌ ከከሚሴ ተከታዩን አቀናብረዋል። ደሴ ከተማ ውስጥ በሞዴልነት የሚጠቀስ የትምህርት ማበልጸጊያ ማዕከል የነበረው የገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሱፍ መሀመድ የህወሀት ኃይሎች ከተማዋን መቆጣጠራቸውን ተከትሎ ከፍተኛ ውድመት አድርሰውበታል በማለት ይከሳሉ። ከአንዱ ለሶስት የካምፕ ሆኗል የህወሀት መማሪያ ክፍል በሮች የተለያዩ ጉዳቶች ደርሰውበታል። ቢሮ ላይ ያሉ ግባቶች፣ ኮምፒውተሮች፣ ማባዣ ማሽን፣ ውስጥ ያሉ የኤሌክትሮኒክስ መሳሪያዎች፣ ቤተ መጽሐፍ፣ የተለያዩ የቤተሞ ቶች ግባቶች በሙሉ ናቸው የተወሰዱት፣ የወደሙም አሉ። ግቢ በሙሉ በእነሱ ቋንቋ የተጻፉ ሰቅሶች፣ የተማሪዎች ስነል ቦና እንዲጎዳ የሚችል በርካታ ችግሮችን አድርሰዋል። ትምህርት ቤቱ ከደሴ ከተማ መውጫ ወደ ምዕራብ ወረዳዎች መሸጋገሪያ መሆኑን ተከትሎ ለተደጋጋሚ ጉዳት ተዳርጓል ባይ ናቸው ርዕሰ መምህሩ በጉዳቱ ምክንያትም ትምህርት ቤቱ ይሰጣቸው የነበሩት አገልግሎቶች ተቋርጠው ዘመኑን በማይመጥን የመማር ማስተማር ሂደት ውስጥ እንደሚገኝ የሚጠቅሱ ቀረጹት። ርዕሰ መምህሩ ይህም በተማሪዎች ውጤታማነትና ተወዳዳሪነት ላይ ተጽዕኖ ያሳድራል ብለዋል። ተማሪው በስነ ልቦና እንዲጎዳ አድርገውታል። የማጠናከሪያ ትምህርት ለመስጠት ወርክ ሽቶችን ማባዛት አለ። የተለያዩ የጥያቄ ባንኮችን ማዘጋጀት አለ። ስለዚህ ኮምፒውተር ጋር የተያያዙ ኤሌክትሮኒክስ ጋር የተያያዙ መሳሪያዎች በሙሉ ስለወደሙ ወደ ድሮ ስርዓት የመመለስ አይነት አካሄድ ብለ ቆጠረው ቤተሙከራ ውስጥ ያሉ ፊዚክስ ባዮሎጂና ኬሚስትሪ የተለያዩ ማይክሮስኮፕና ሌሎች ማቴሪያሎች በሙሉ ስለተወሰዱ ተማሪዎቹ በቲዮሪ የሚማሩትን ትምህርት በተግባር ደግፎ ለመስጠሽ ፈታኝ ሁኔታ የገጠመበት ሁኔታ ነው። ያለ መንግስታዊ የመረጃ ምንጮች ጦርነቱን ተከትሎ በተለይ ህወሀት ኃይሎች ዘልቀው ለወራት በቆዩባቸው የምስራቃዊ አማራ ስምንት ዞኖች ከአንድ ሺ ስድስት መቶ የሚልቁ ትምህርት ቤቶች አርባ ሆስፒታሎች አራት መቶ አምሳ ሶስት የጤና ጣቢያዎች አንድ ሺ ስምንት መቶ አምሳ የአንበሳ ጤና ኬላዎች አራት የደም ባንኮች ና አንድ የኦክሲጅን ማምረቻ ፋብሪካ ሙሉ በሙሉ ና በከፊል መውደማቸውን እንዲሁም መዘረፋቸውን መጥቀሳቸው ይታወሳል። ጉዳት የደረሰባቸውን ማህበራዊ አገልግሎት ሰጪ ተቋማትን መልሶ ለማቋቋም በኢትዮጵያ መንግስትና በዓለም ባንክ በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ ታዲያ የግንባታ ስራዎች ትናንት በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ላይ በይፋ ተጀምረዋል። በግንባታ ማስጀመር በግብሩ ላይ የተገኙት የከተማና መሰረተ ልማት ሚኒስትሯ ጫልቱሳኒ በጦርነቱ ጉዳት በደረሰባቸው በምስራቃዊ የአማራ ክልል ከተሞች በሸዋሮቢ፣ ከሚሴ፣ ከምቦልቻ፣ ደሴ፣ ወልዲያ፣ ሰቆጣና ላሊበላ ከተሞች ላይ 18 የተለያዩ የመለሶ ግንባታና ማጠናከር ስራዎች ይሰራሉ ብለዋል። የከተሞች ልማታዊ ሴፍ ስኔት በአማራ ብሔራዊ ክልላዊ መንግስት 17 ከተሞች የፕሮግራሙ ተጠቃሚዎች ናቸው። ሰባት ከተሞች ላይ ምስራቅ አማራ ላይ ከፍተኛ ውድመት የደረሰበት አካባቢ በመሆኑ መልሰን ማቋቋም መልሰን መገንባት የነበረችንን የፈረሰችዋን ጎጆ ቀና ለማድረግ ብቻ ሳይሆን ያልነበረንም በዚህ አጋጣሚ ለማግኘት ህዝባችንን የሚመጥን በመሆኑ እሱም መስራት አለብን ብለን ነው ዛሬ እናንተ ጋር የተገናኘ ነው። ልማት የመንግስት ሳይሆን ልማት የአንድ የፖለቲካ ፓርቲ ሳይሆን፣ ልማት የህዝብ ስለሆነ ህዝቡ የራሱን ወስዶ ሌት ተቀን እየተከታተለ የጎደለውን በመሙላት በማረም በመገሰጽ ማበረታታት ማጠናከር ሲጠበቅም እሱን እያደረገ እንድትሄዱ በጣም በታላቅ አክብሮት አደራ ማለት እፈልጋለሁ። ሚኒስትሯ ግንባታዎቹ በአራት ወራት ውስጥ ተጠናቀው ርክክብ እንደሚ እንደሚፈጸም ያረጋገጡ ሲሆን በተመሳሳይ ጊዜ በሰባቱም ከተሞች መጀመራቸውን አስታውቀዋል። ስራውን በበላይነት የሚያስተባብረው የፌዴራሉ የከተሞች ልማት የሴፍቲኔትና ስራ ፕሮጀክት ጽህፈት ቤት ኃላፊ መኮንን ያኢ ፕሮጀክቱ ከነባሮቹ ፕሮጀክቶች ይለያል ይላሉ። አንደኛ ግንባታው መልሶ ግንባታ ነው እንጂ እንደ አዲስ የሚሰራ አይደለም። ስለዚህ የወደሙ የተጎዱትን ማሟላት መጠገን፣ ነገር ግን ይሄ ሲሰራ ደረጃውን ጠብቆ ዲዛይን ተዘጋጅቶለት በስታንዳርዱ መሰረት የሚሰራ ነው። በርካታ ግንባታዎች ተጀምረው አልተጠናቀቁም የሚል ቅሬታ በሚሰማበት አካባቢ በአራት ወራት የመልሶ ማቋቋም ግንባታ ተጠናቆ ርክክብ ላይ ይፈጸም ይችላል የሚል ስጋት ያላቸው አካላት አልጠፉም። ይህን ስጋት ለመቅረፍ ቅድመ ዝግጅቶች መጠናቀቃቸውን አቶ መኮንን ገልጸዋል። አንድ ወር ከ15 ቀን የነዚህ 18ቱም ተቋማት ዲዛይናቸው ተዘጋጅቷል። የኮንትራት ዶክመንቶች ተዘጋጅተዋል። ከአለም ባንክ ይሁንታ እንዲሰጣቸው ተደርጓል። በእኛ መንግስት በኩል 150 ሚሊዮኑ እንዲበጀት ተደርጓል። ኮንትራክተሮች መረጣ ተደርጓል። ኮንትራክተሮች የተመረጡት የመንግስት የልማት ድርጅቶች ናቸው። የግል ኮንትራክተሮችን ማሳተፍ ያላስፈለገበት ዋናው ምክንያት ፕሮጀክቱ የሚዘጋው መስከረም 30 ነው። አካባቢዎቹ ደግሞ ከደህንነት ሙሉ በሙሉ የጸዱ ናቸው ብሎ መውሰድ አይቻልም፣ አንዳንድ አካባቢዎች። ስለዚህ ይሄንን ጭምር መጋፈጥ የሚችሉ የኛው የሆኑ የመንግስት የልማት ድርጅቶች በልዩ ሁኔታ ተወስነዋል። የኮንስትራክሽን ግብዓቶች አቅርቦት ላይ ሊቸገሩ ይችላሉ። ይሄን ቀድመን ተነጋግረን እንዴት ሊያሳኩት እንደሚችሉ የሚደረግላቸውም ድጋፍ በፌዴራልም በክልልም ደረጃ በክቡር ርዕሰ መስተዳድሩ ጽፈት ቤት ድጋፍ የሚደረግ ግብረ ኃይል የአጠቃላይ የአስተባባሪ ኮሚቴ በክልል ደረጃ እና በፌዴራል ደረጃ ተቋቁሟል። ይፋ የግንባታ አጀማመር ሥርዓቱን ያስተናገደው የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በእለቱ ለጋዜጠኞች በሰጡት አስተያየት አካባቢው በጦርነት ምክንያት ከፍተኛ ጉዳት ማስተናገዱን ጠቁመዋል። የብሔረሰብ አስተዳደሩ ዞኑ ህዝብ ከሌሎች አካባቢዎች በተለየ በሁለት ኃይሎች ጉዳት ደርሶበታል፣ የሚሉት ዋና አስተዳዳሪው በመቶዎች የሚቆጠሩ ህይወታቸውን ማጣታቸውን በቢሊየን የሚቆጠር የንብረት ጉዳት መድረሱን አያይዘው ተናግረዋል። ሁለተኛ ጉዳት ነው የደረሰው። ከ300 በላይ ሰዎች ገለውብናል። ከ2.2 ቢሊየን በላይ የመንግስት የግለሰብ ኢንቨስትመንቶች ወድመዋል። በተለይ የሜድሮክ ሀብት የሆነው ኤሌፎራ ከ800 ሚሊየን ብር በላይ ኢንቨስትመንት ነው መስትወን ሲወድም ምን ማለት እንደሆነ ግልጽ ነው። ስራ እድል ነው የሚወድመው፣ የሀገር ሀብት ነው የሚወድመው። ስለዚህ በጣም በርካታ የስነ ልቦና የአካል እና ሰብአዊ ጉዳት የሀብት ጉዳት ነው ያደረሰው። የከሚሴ ከተማ ከንቲባ ከድጃሊ በበኩላቸው በትምህርት ቤቶች ላይ ስለደረሰው ተጽዕኖ ሲናግ የቆሰለበትንም የሞተበትንም እስከ መቃብር ድረስ ትምህርት ቤት ግቢ ውስጥ ያደረገበት ሁኔታ ስለነበር ከፍተኛ የሆነ ተጽዕኖ ነበረ። የብሔረሰብ አስተዳደር ዞኑ ዋና አስተዳዳሪ መሆኑ የደሴው ገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር እንዲህ አይነቱ መልሶ የማቋቋም ግንባታዎች ህዝቡን ቢያነቃቁትም ከደረሰው ጉዳት አንጻር እየተጠናከረ ድጋፍ ካልተደ አደረገ ችግሩን በዘላቂነት መፍታት እንደማይቻል ይናገራሉ። በከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት አስተባባሪነት ከሚከናወኑት አስራ ስምንት ፕሮጀክቶች ስምንቱ የአንደኛ ደረጃ ትምህርት ቤቶች፣ ሰባቱ የአንድ አገልግሎት መስጫ ማዕከላት፣ ሶስቱ ደግሞ ጤና ጣቢያዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከኬቢሲ መስፍንን ለዘገባው አመሰግናለሁ አድማጮች አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ የዜና ዘገባ ነው የምናቀርብላችሁ አምነስቲ ኢንተርናሽናል ና ሂዩማን ራይትስ ዋች ሰሞኑን በጋራ ባወጡት ሪፖርት ላይ የተጠቀሱትን ጨምሮ በአማራ ባለሥልጣናት ምዕራብ ትግራይ ውስጥ እየተፈጸመ ነው ያለው የጎሳ ማንነትን መሰረት ያደረገ የጭካኔ አድራጎት በብርቱ እንደሚያሳስበው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ማምሻውን ባወጣው መግለጫ አስታወቀ በተለይ አድራጎቶቹ የዘር ማጽዳት ተብለው የሚፈረጁ ሆነው መገኘታቸው ዩናይትድ ስቴትስን በጥልቅ እንደሚረብሽ የመስሪያ ቤቱ ቃል አቀባይ ኔድ ፕራይስ ስም የወጣው መግለጫ አመልክቷል። በሺዎች የሚቆጠሩ የትግራይ ተወላጅ ኢትዮጵያውያን ምዕራብ ትግራይ ውስጥ ለሕይወት አስጊ በሆኑ ሁኔታዎች ውስጥ በዘፈቀደ ታስረው የሚገኙ መሆናቸው መዘገቡ ትኩረታቸውን አበርትቶ የሳበ መሆኑን ቃል አቀባዩ ጠቁመው ታስረው የሚገኙ እንዲህ አይነት ሰዎች በሙሉ በአፋጣኝ እንዲለቀቁና እስር ቤቶቹን ሁሉም ዓለም አቀፍ ቃኞች ማየት እንዲችሉ ባለሥልጣናቱ ፈቃድ እንዲሰጡ ሀገራቸው ጥሪ እንደምታስተላልፍ ገልጠዋል። ለቀውሱ ዘላቂ መፍትሄ ለማስገኘት የሚደረገው ጥረት አካል በሆነ ሁኔታ በቀውሱ ውስጥ ተሳታፊ በሆኑት ሁሉም ወገኖች በተፈጸሙ የጭካኔ አድራጎቶች ላይ ተአማኒ ምርመራ መካሄዱና ፈጻሚዎቹ እንዲጠየቁ ማድረግ አሁንም የሀገራቸው ጽኑ አቋም መሆኑን ኔድ ፕራይስ አመልክተዋል። የኢትዮጵያ መንግስት ከመንግስታቱ ድርጅት ኮሚሽን ባለሙያዎች ጋር እንዲተባበርም ሀገራቸው ጥሪ እንደምታደርግ ቃል አቀባዩ በመግለጫቸው ላይ ጠቁመዋል። የጭካኔ አድራጎቶች ያሉት እየተፈጸሙ መሆናቸውን የሚናገሩ ሪፖርቶች መቀጠል ወታደራዊ ግጭት በአፋጣኝ መቆም ያለበት መሆኑን በአጽንኦት እንደሚያስገነዝቡ የሚያመለክተው ይኸው የውጭ ጉዳይ መስሪያ ቤቱ መግለጫ በኢትዮጵያ መንግስትና በትግራይ ክልላዊ ባለስልጣናት የታወጀውን ጸብን የማቆም ውሳኔ በብርቱ እንደግፋለን ብለዋል። እርምጃው ህይወት አድን ድጋፍ እንዲደርስ የመጀመሪያዎቹ አቅርቦቶች በመድረሳቸው መታጀቡን የሚነገሩት የሚናገሩት ዜናዎች አስደስተውናል፣ ይላል የቃል አቀባዩ መግለጫ። ሁሉም የታጠቁ ተሳታፊዎች በሲቪሎች ላይ የሚፈጸሙ ጥቃቶችንና ህከቶችን እንዲያስቆሙም ሲሉም የሁሉም የውጭ ኃይሎች ከኢትዮጵያ እንዲወጡ፣ አካባቢያዊ ባለስልጣናት ሁሉ የጸጥታ ኃይሎች ከአጎራባች ክልሎች ግዛት እንዲመለሱ ዩናይትድ ስቴትስ ጥሪዋን በድጋሚ ታስተላልፋለች ብለዋል ፕራይስ። አድማጮች አሁን ለምሽቱ የመጨረሻ ወዳደረግ ነው ዘገባ ነው የምናልፈው። ክቡራትና ክቡራን አድማጮች ተከታዩ ታዲያ የመጨረሻው ቅንብራችን መቀሌ የሚገኘው ዘጋቢያችን አለም ፍስሀ የበጎ አድራጎት ስራ ስለሚሰሩ ወጣቶች ያጠናቀረው ነው። ወጣት በረከት መኮንና ጓደኞቹ የተቸገሩ የመንግስት ሰራተኞች በማገዝ ላይ ይገኛሉ። ወጣት በረከት ከሰኔ 21 2013 ዓም በፊት የተቸገሩ ወገኖችን በማገዝ የጀመረው ስራ እስካሁን በመቀጠል ላይ ይገኛል። ወጣት በረከት ስራውን ከማህበራትና ከግለሰቦች የተላከ ገንዘብ ወደ ተቸገሩ የማህበረሰብ ክፍል ማድረስ መሆኑን ይናገራል። እኔ በቴሌቪዥን በሚዲያ ስለሚያውቀኝ አደራ የሚሰጠኝን ገንዘብ ሰው፣ ማህበራት፣ ግለሰቦች የሚልኩልኝን ገንዘብ አስተባብረን ይዘን እንሄዳለን። የተለያዩ ቦታዎች ሄደናል። ትግራይ ውስጥ ብዙ ቦታዎች ሄደን አድርሰናል። ሴንተራችን መቀሌ ነው። መቀሌ ሆነን ብዙ እርዳታዎችን አድርገናል። ይህ እርዳታ ያው እኛ የረዳነው እርዳታ ሳይሆን መሀል ላይ ሆነን የሚታገዝ ሰውና አጋዥን በመሀል ሆነን የምናገናኝ ነን ማለት ነው። እስካሁን ብዙ ሰዎች በኛ ኔትወርክ ታግዘዋል ብዬ አስባለሁ። በጣም የተጎዳው ከሁመራ እና አካባቢዋ የተፈናቀሉ ወገኖቻችንን ነው። ወደ ሽሬ እየሄድን የምንረዳ የነበረው ከዛም አክሱም፣ እነዚሁ ተፈናቃዮችን፣ ሽሬ፣ አድዋ፣ አዲግራት፣ አገረ ሰላም፣ ደጋ ተንቤን፣ ቆላ ተንቤን፣ በዚህ በሳምረ ግጀት፣ ብዙ ቦታዎች ሄደናል። ሁሉም የትግራይ ህዝብ የተቸገረ እንኳን ቢሆን የመንግስት ሰራተኛ ችግር ግን በጣም ከባድ ነው ይላል ወጣት በርከት መኮንን። የመንግስት ሰራተኛ በዚህ ሰዓት በትግራይ ውስጥ ያው የተቸገረው ህዝብ ኦልሞስት ሁሉም ማለት በሚያስችል ሁኔታ ቢሆንም የመንግስት ሰራተኞች በጣም ከአቅማቸው በላይ በሆነ መንገድ ተቸገረዋል። ከሚያገኛት ገንዘብ ላይ ያስቀመጣት የተወሰነች ገንዘብ ብትኖር እሷን አውጥቶ እንዳይበላ ባንክ ተዘግቶበታል። ስለዚህ እነሱ በጣም በጣም ከመጠን በላይ ነው የሚያሳዝኑት። ምንም ነገር የላቸውም። ድሮውንም ያው ከጆዳፍ ነበረ ኑሯቸው አሁንም ያቺም ከእጅ ወዳፍ ጠፍታ ወዳፍ የሚገባው ነገር ስለሌለ በተቻለን መጠን ትኩረት አድርገን እነሱ ላይ እንሰራለን። በተለይ በህመም ያለባቸው ሰዎች አሉ። እነሱ ሲመጡ ለመድኃኒት ለምግብ ብዙ ይቸገራሉ። ስለዚህ ለእነሱ ነው የምናውለው የተረፈውን ገንዘብ ማለት ነው። ከግለሰቦች ደግሞ የሚላክ ገንዘብ አለ። አንድ ሰው መቶ ዶላር ይሁን ሁለት መቶ ዶላር፣ ሃምሳ ብር ይሁን መቶ ብር ይሰጠናል። ያን የሚሰጥን ገንዘብ እንደነዚህ እንደዚህ ያሉ ሰዎች ነው የምናግዝበት ማለት ነው። ትኩረታችን ብዙ ጊዜ ግን እናቶችና ህጻናት ላይ ነው እናቶችና ህጻናትን ትኩረት አድርገን የመንግስት ሰራተኞችም ሆነው ማለት ነው። እናቶች ሲሆኑ በጣም ቅድሚያ ሰጥተን እናስተናል። ካለው የባንክና የኮሚኒኬሽን ችግር ሰዎችን ማገዝ በጣም ከባድ እንኳን ቢሆን በጥበብ የቻልነውን ለማድረግ እየሞከርን ነው፣ ይላል ወጣት በርካት። አሁን ቁጥሩን መናገር በጣም ይከብዳል። በግል የምንረዳቸው ብዙ አሉ። ሁል ጊዜ ብ ማንረዳቸው አጋጣሚ መጥ እርዳታ ለአንድ ሳምንት ትሁን ለሁለት ሳምንት አፍ መዝጊያ ብለው ብለን የምንሰጣቸው አሉ። ምክንያቱም በዘላቂነት በየወሩ መርዳት አንችልም። ምክንያቱም ብዙ ነገር ችግር አለብን። ኢንተርኔት የለንም፣ ስልክ የለንም። በቃ እንዴት ላስረዳ? በጣም ጥበብ በጥበብ ነው የሚመጣ ያለው። የፈጣሪ ጥበብ ነው ይህንን መሆን የምናግዝ ሆን ያለ ነው እንድናግዝ የሚያደረገን ያለው እንጂ መቶ ፐርሰንት ተዘግተናል ትግራይ ገብታበት ያለችውን ችግር የተረዱ ግለሰቦች ማለት ወይም ወዳጆቻችን እንርዳ እንኳን ቢሉ በቂ ነው። ባንክ ካለ ስልክ ካለ ኢንተርኔት ካለ በቂ ነው። መንገድ ተዘጋብን ምናምን የሚለውን ትተን ማለት ነው። እና እነሱ የሚሰጡን ገንዘብ እንኳን በአግባቡ ወደ ትግራይ እንዳናስገባ ባንክ የለንም፣ ስልክ የለንም። በጣም ተቸግረናል። እዚህ እናቶች ሕፃን ይዘው መጥተው ሲያለቅሱ እናቶች፣ እሺ እርዳታ የለም እናቴ፣ ሌላ ጊዜ ሞክሪ በምንበሳት እሺ፣ ለዛሬ እንኳን ለልጄ ጾሙን እንዳያድር ብሎ የሚጠይቁ አንድ ሁለት ሳይሆን በመቶዎች ነው። ምናልባት ቢሮ ስትገባም አይተህትሆናለ ማአት እናቶች ተሰርትር በየቀኑ ይሄ ለእኛ እንደ አዲስ ትዕይንት ሳይሆን በቃ ነባራዊ ሁኔታ። አንድ ስብስብ አድርገን እነግራቸዋለን፣ በየግል ሲመጡ ደግሞ በየግል። ስለዚህ በጣም ተቸግረናል። አሁን ይህንን ስልህ በተወሰነ መንገድ አይገባም ማለት አይደለም፣ በተወሰነ መንገድ ገንዘብ እያገኘ ነው። አሁን የምንረዳውም እሱ ነው። ያ የምናገኘው ገንዘብ ግን አንድ እናት አስር ኪሎ የሚሰጣት ከነበረ ከዚህ በፊት፣ አሁን ለደላሎች ገንዘብ ላለመስጠት፣ ገንዘቡ መንገድ ላይ እንዳይቀር በመፍራት ሙሉ ጾሟን ከምትሞት እሳት በላ ከምትሞት አራት ኪሎም አምስት ኪሎም ይድረሳት የቀረው እንዳላ ላይ ብለው እሷ ግን በህይወት መቆየት ስላለባት እሰጣታል። ይህንን እያደረግን ነው። እኛ በረከት መኮንንና ጓደኞች ላደረጉላት እገዛ የምታመሰግን ደግሞ ጸጋ ገብረ ስላሴ ናት። ጸጋ በመንግስት ስራ ለአስራ አምስት ዓመታት የቆየ ስትሆን አሁን ግን በባሳ ችግር መሆኗና በረከት እንደደረሰላት ትናገራለች። ኑሮ በጣም አስቸጋሪ ነው። በአሁን ሰዓት ደሞዝ የለም። መንገድ ትራንስፖርት የለም፣ ለዚህ በእግራችን የምንጓዘው ረሃብ አለ። ለዚህ ያው እንደዚህ ብለን ግን ወደ ስራ ይህን ነው። ምንም በእኛ የምትተዳደሩ ልጆች አሉኝ፣ ቤተሰብ አሉኝ። ቢሆንም ምንም የለኝም። በረከዝ ጌርስጦት ከዲያስፖራ የላኩትን አንዳንድ ነገሮች የገዛ ያው የተዳደር ነው ያለ ነው። ጤፍ ይገዛል፣ ፊኖ እያለው ሩዝ፣ አንዳንድ ነገር ይሰጠናል እሱ ተቀብለን ተዳደራለን። እንግዲህ ልጆች አሉኝ። የለም አያውቅም። ልጅ ተወልዶ ምግብ የለም ልትለው ቸ ይቀበለዋል ትምህርት አለ። በረሃባቸው ነው የሚሄዱት። አሁን ተጀምረዋል። ሁነም እሱ የሰጠኝ ያ ቁርስ በልታ ይሄዳሉ። አብረሃ ካሳይ ለአምስት አመታት በመንግስት ስራ ያለ ነው የመንግስት ሰራተኛ። ህይወት በጣም ከባድ ነው ያለው። አሁን በጣም እየተቸገረ ነው ያለው። በላይ ነው ሰው መስለ የሚሄድ፣ ውስጡን ግን ሁሉም በቃ ወደ የተለየ ህይወት ነው። ብዙ ችግር ሞቱም አለ ኮ እየሞቱ ነው። ህመም አለ። በሱ ጋር በጥሜት ምክንያት መድኃኒት የለውም ከተሰጠ ደግሞ ምግብ ስለሌለ አስቸጋሪ ሁነታት ነው ያለው። አሁን ማለት ይሄ መንስኤው አንዱ ዋናው በኩናት ምክንያት ነው። በፌዴራል የነበረ የሚሰጥ ነበር፣ በጀት ደግሞ ስለሌለ ነው እዚ ጋ እንደዚህ አይነት ደረጃ የደረሰ ማለት ነው። የመንግስት ሰራተኛ በትግራይ ህዝብ ብሎ እንደ በረከት መኮንን የሚባሉ የቀዛታ ሚዲያ ወይም ደግሞ ላዛ ትግርኛ ስለሚተባበሩኝ ነው። በአንድ ወር ሳይቀር ነው በወር በወር ነው ሀምሳ ኪሎ ምናምን ነው የምሰጥ ማለት ነው። በየወሩ በብር ሳይተርፍ ነው እየሰጠ ና እንደዚህ አይነት እገዛ ነው። የተለያዩ ማህበረሰቦችም እየተጋገዘ ነው እንደዚህ አይነት ህይወት እየመራኝ ያለኝ ማለት ነው። አሁን ከተለያዩ ችግሮች ይድናል ብዬ ነው የሚያስበው። ብዙ ችግር እየለመኑ ነው፣ እየሰረቁ ነው፣ ወደ ሌላ ችግር እየገቡ ነው፣ እየሞት ነው። ከዛ ግን እኔ በበረከት መኮንን እገዛ በቃ ህይወት እየመራ ነው ያለ በየጊዜያት ማለት ነው ወይም በየወቅቱ። በዚህ አጋጣሚ ለበረከት መኮንን በጣም ነው የሚመሰግነው ማለት ነው። የወጣት በረከትና ጓደኞቹ መልካም ስራ ቃለ ምስክርነታቸው የሰጡ በትግራይ ሰራተኛና ማህበራዊ ጉዳይ ቢሮ የሀፍት መሰብሰብና የመልሶ ማቋቋም ከፍተኛ ኤክስፐርት አቶ ሀፍቶም ወለ ገብርኤል ናቸው። ንበረከት ስራሕ ሰፊሕ ስራሕቲ እዩ እናሰርሑ ዘለዎ ከስነ 21213 ዓ ምት በፊት የነበሩ ስምንት ወራት በዛን ጊዜ የተገለሉ ማህበረሰብ ነበሩን። በረከት ለእነዚህ ማህበረሰብ ከምግብ ጀምሮ ቤት ክራይን በመሸፈን ሰፊ ስራ ሰርተዋል። ህዝባችን ከዳር እስከ ዳር በተፋናቀለበት ጊዜ እነ በረከት ነበሩ። መደበኛ የመንግስት ስራ የነበረ እነ በረከት ነው ተሸክሞት የነበሩ። ከዚህ ውጭ ለመንግስት ሰራተኛም ለማገዝ እየጣረ ይገኛል። ሁላችሁም ለሰጠኛ አስተያየት እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍሳሐ ከመቀለ አድማጮች፣ የመጨረሻው ዘገባችን በየቀኑ ለችግረኞች በነጻ የኤፍጣር ስነ ስርዓት የሚካሄድበትን የኢራቅ ሱሊማውያን ታላቁን መስጊድ ይመለከታል። ዳሻል አንዋር ከስፍራው ያደረሰንን ቆንጅታየ እንዲያቀናብረዋለች። በየምሽቱ በመቶዎች የሚቆጠሩ ሰዎች የረመዳን ጾም ለመፍታት ወደ ታላቁ መስጊድ ይጎርፋሉ። እዚህ በነፃ ነው የኢፍጣር እራት የሚቀርበው። ምዕመናኑ በደንቡ መሰረት መስጊዱ ሲገቡ ታጥበው ወደ ሶላቱ ክፍል ይገባሉ። ከዚያም ጸሎት ከተደረገ በኋላ ጾማቸውን ይፈታሉ። ውሃ ጠጥተው ተምር በልተው ጾማቸውን ከፈቱ በኋላ በኩርዶች ባህላዊ ጣፋጭ ምግቦች የታጀበ የኢፍጣር እራት ይቀርብላቸዋል። ታዲያ ከቤተሰቦቻቸው ርቀው ከተማ ውስጥ በሚሰሩት ብዙ መቶ ኢራቃውያን አረቦች፣ ኢራናውያንና ሶሪያውያን እንዲሁም ሌሎች ዘንድ ታላቁ መስጅድ በጣም ተለምዷል፣ ይወዱታል። ዊሳም ሀዲድ ኢራቃዊ አረብ የጉልበት ሰራተኛ ናቸው። እግዚአብሔር ይመስገን እዚህ ኢፍጣር በጣም ጥሩ ነው። ጾሙም ጥሩ ነው። እኛ የጉልበት ሰራተኞች ነን፣ ቢሆንም እንጾማለን። ለሥነ ሥርዓቱ የሚያስፈልገው ወጪ የሚሸፈነው ታዲያ ሱሌማኒ ውስጥ በሚኖሩ ባለጸጎች ድጋፍ መሆኑን የመስጂዱ ዋናው ምግብ አብሳይ ሀጂ ኢክባል ይናገራሉ እንደምትመለከቱት እዚህ የሚመጡት በሙሉ ችግረኞችና የጉልበት ሰራተኞች ናቸው አረቦች ስደተኞችም አሉ ኢራናውያንም ሶሪያውያንም ሌሎችም ይመጣሉ በሮሞዳን ጊዜ በየምሽቱ እናበላለን በየቀኑ ምግብ በነፃ ነው የምናድለው ይህን ለማድረግ የቻልነውም ሱሌማኒያ ሱሌማንያ ባሉ ባለጸጎች በሚሰጡን የበጎ አድራጎት እርዳታ ነው። እንደ አውሮፓውያን የዘመን አቆጣጠር በ785 የተገነባው የሱሌማኒው ታላቁ መስጂድ የሶስት የታወቁ የኩርድ መሪዎች መቃብሮች ይገኙበታል። መስጂዱ በየቀኑ ከአንድ ሺህ በላይ ምዕመናንን በነጻ ይመግባል። አድማጮች ለዕለተ አርብ ምሽት ያዘጋጀ ነውንም፣ በዚሁ አበቃን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ባልደረቦች ጋር በዚህ የተሰናበትን። ነገ ቅዳሜ ምሽት ሶስት ሰዓት ላይ እንገናኝ። ሰላም ደህና ደሩ